የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3ስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ በህብረተሰብም ይሁን በሀገር ደረጃ ያለመነጋገር ውጤት ነው መደነጋገር፣ አለመግባባት፣ መጋባት ውጥንቅጥ በበዛው ግጭት በበረከተበትና ይልቁንም የሰው ልጅ ህይወት በየቀኑ በከንቱ ሲቀጠፍ ማየት የየእለት ገጠመኝ እየሆነ በመጣበት ዓለም መነጋገር ከዚህ ሁሉም በኋላ ቢሆን ቦታ አለው ይላሉ። ከመደነጋገር መነጋገር የተሰኘው መጽሐፍ ደራሲ የስነ ልቦናና የነርቭ ሐኪም መምህር ዶክተር ሳሙኤል ወልዴ አብረውን ያመሻሉ። ከባህራዊን በኋላ ሰና ውስጥ ኢትዮጵያ ስደተኛ አለ ተብሎ የተነገረው በዳይን ምክንያት ነው። እኔ እሱን በማጣቴ በጣም በማለፉ በጣም ልባችን ተሰብሯል። አንድ ወር ሙሉ በሆስፒታል በተነበረበት ሰዓት ጠዋትም፣ ቀንም ሌትም እየተፈራረቁ ኢትዮጵያኖችም ሶማሌዎችም ሲያሳክሙ የነበሩ ሲጠብቁ የነበሩ ሰዎችን አስከሬኑንም ለኢትዮጵያ ለመሸኘት ርብርብ ያደረጉትንም ሳላመሰግን ማለፍ አልፈልግም። በቅርቡ ከዚህ አለም በሞት የተለየን የውን ጋዜጠኛና ደራሲ ዳንኤል ገዛሀኘን ህይወትና ስራ እንዘከራለን። እሁድ ነሐሴ 12 2016 ዓ.ም። ሰላም ጤና ስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች ቆንጂ ይታይና አሉላ ከበደ ነን። እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። እናንተም አብራችሁን አምሹ። የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ ሰላም ጤና ስጥልና አድማጮቻችን፣ እንደምን አምሽታችኋል? የሰዓቱን ዜናዎች የማቀርብላችሁ አስመማየ ነው ነኝ። በአቶ ጌታቸው ቡድን የተጠራ ህዋትን የማዳን ስብሰባ በመቀለ ተካሄደ። ለሁለት ከተከፈለው የህዝባዊ ወያነ ሀርነት ትግራይ ህዋት አመራር አንዱን ቡድን በሚመሩት የፓርቲው ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የተጠራ ህዋትን የማዳን የተባለ ስብሰባ ዛሬ እሁድ በመቀለ ከተማ ተካሂዷል። የአቶ ጌታቸው ቡድን ዛሬ እሁድ ነሐሴ 12 ቀን 2016 ዓ ም ስብሰባውን ያደረገው በፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የሚመራ ቡድን ባለፈው ማክሰኞ የጀመረውን ጉባኤ እያካሄደ ከሚገኝበት የሰማዕታት ሐውልት አዳራሽ አንድ ኪሎ ሜትር ያህል በማይርቀው በክልሉ ምክር ቤት አዳራሽ ነው። በዚህ ስብሰባ አቶ ጌታቸው ረዳን ጨምሮ 16 የፓርቲው ማዕከላዊ ኮሚቴ አባላትና የማዕከላዊ ቁጥጥር ኮሚሽን አባላት እንዲሁም ከመቀለ ከተማ ከዞንና ከወረዳዎች የተወከሉ የፓርቲው አመራሮች መሳተፋቸውን የመቀለ ዘጋቢያችን ሙርጌት አጽባ ከቦታው ዘግቧል። አቶ ጌታቸው ባሰሙት ንግግርም ስብሰባው ተቋማዊ ነጻነታቸውን ተጠቅመው የሚንቀሳቀሱ ሰዎች ፓርቲያቸውን ለማዳን የሚሳተፉበት ውይይት ነው ብለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የሚመራውና የብሔራዊ ምርጫ ቦርድ እውቅና ያልሰጠውን ድርጅታዊ ጠቅላላ ጉባኤ እያካሄደ የሚገኘው ሌላ ቡድን ትላንት ቅዳሜ ባወጣው መግለጫ በ አስራ ሶስተኛው ስተኛው የፓርቲው ጠቅላላ ጉባኤ የተመረጡ የማዕከላዊ ኮሚቴ አባላት የሥራ ዘመናቸው መጠናቀቁን ጠቅሶ ከእነርሱ መካከል የሆኑትና በጉባኤው ላይ እንዲሳተፉ ጥሪ አድርጎላቸው ያልተገኙትን አስራ አራት የማዕከላዊ ኮሚቴ እንዲሁም የማዕከላዊ ቁጥጥር ኮሚሽን አባላት በፓርቲው ስም እንዳይንቀሳቀሱ ማገዱ ይታወሳል። አስራአራተኛው ድርጅታዊ ጉባኤ ከተሰየመበት ዕለት አንስቶ እንደ ተራባል እንጂ እንደ አመራር ፓርቲው መወከል እንደማይችሉም አስታውቋል። ባለፈው ማክሰኞ የተጀመረው የዚህኛው ቡድን ጉባኤ ዛሬ ሁድ ለስድስተኛ ቀን ቀጥሎ መዋሉንም ሙድጌታ ጽባ ከስፍራው ዘግቧል። የጉባኤው ዝግጅት ሂደት የህወሓትን መተዳደሪያ ደንብና የአገሪቱን ሕግ የጣሰ ነው ያለው የአቶ ጌታቸው ቡድን ሕገ ወጥ ነው በሚል መኮንኑ ይታወሳል። ይህን ዘገባ በነጎለት በስፋት እንመለስበታለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋዛ የተኩስ አቁም በሚደረግበት ጉዳይ ላይ ለመምከር ዛሬ እሁድ እስራኤል ይገባሉ ተብሎ ይጠበቃል። ይህ ጉዟቸውን በእስራኤልና በአማስ መካከል ላለፉት አስር ወራት የዘለቀው ጦርነት እንዲያበቃ የሚያስችል የተኩስ አቁም ስምምነት እንዲደረስ ዋሽንግተን እያደረገችው ያለው ዲፕሎማሲያዊ ግፊት አካል እንደሆነም ተገልጿል። ብሊንከን ጦርነቱ ከተጀመረ በኋላ ወደ አካባቢ ያደረጉት አስረኛ ጉዟቸውም ዩናይትድ ስቴትስ እስራኤልን፣ ሐማስን ሊያስማሙ ይችላሉ ያለችውን የድርድር ሀሳቦች ባቀረበችበትና ግብጽና ኳታር ሀሳቡ በተፋላሚዎች መካከል ያሉ ልዩነቶችን ለማጥበብ ያስችላል ብለው ተስፋ ባደረጉበት ማግስት የተደረገ ነው። የዩናይትድ ስቴትስ ባለሥልጣናት በድርድሩ ውጤታማነት ላይ አዲስ ተስፋ ያሳዩ ቢሆንም አሁንም ግን ጥንቃቄዎችን የሚፈልጉ ቀሪ ስራዎች እንዳሉ እየተናገሩ ይገኛል። አንድ የባይደን አስተዳደር ከፍተኛ ባለስልጣን ባለፈው አርብ ለጋዜጠኞች ሲናገሩ እኛ ያደረግነው የቀሩትን ክፍተቶች ወስደን በመሠረታዊነት በምናስበው መንገድ በመዝጋትና በመተግበር ስምምነቱ ወደፊት ለመራመድ እንዲችል ማድረግ ነው ብሏል። ብሊንከን በእስራኤል ጉዟቸው ከጠቅላይ ሚኒስትር ቤንጃሚን ኔታንያሁና ሌሎች ከፍተኛ የአገሪቱ ባለስልጣናት ጋር ይመክራሉ ተብሏል። ይህ በእንዲህ እንዳለ እስራኤል ትላንት ቅዳሜ በወሰደችው የአየር ጥቃት ሁለት የሐማስ ከፍተኛ ታጣቂዎች መግደሏን አስታውቃለች። እስራኤላውያንን በመግደል ተሳትፏል ያለቻቸው ከፍተኛ ታጣቂዎቹ በዌስት ባንክ ጄኒን በተባለ ቦታ በመኪናቸው ውስጥ እንዳሉ መገደላቸው ተገልጿል። አድማጮች የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ የባላስቲክ ሚሳይል ወደ ኬብ ተኮሰች። ሩሲያ ዛሬ በዚህ ወር ለሶስተኛ ጊዜ የባላስቲክ ሚሳይል ጥቃት ማድረሷን ዩክሬን አስታውቃለች። ነገር ግን የመጀመሪያ ደረጃ መረጃዎች እንደሚያመለክቱት አብዛኞቹ ተመተው ወድቋል ሲል የኬብ ወታደራዊ አስተዳደር አስታውቋል። የኬቭ ወታደራዊ አስተዳደር ኃላፊ የሆኑት ሰረሄ ፓፕኮ በቴሌግራም የመልእክት መላላኪያ መተግበሪያ ላይ እንደገለጹት ሩሲያ በሰሜን ኮሪያ የተሰሩ ባላስቲክ ሚሳይሎችን ተጠቅማለች ብሏል። ዘገባውን ያጠናቀረው የሮይተር ዜና ወኪል በበኩሉ የሚሳይሎችን አይነት በራሱ እንዳላረጋገጠ ገልጿል። የዩክሬን አየር ኃይል አዛዥ ሌተናል ሚኮል ኤልሽቹክ እንዳሉት ደግሞ ኬቪን ጨምሮ በመላ አገሪቱ በአንድ ጀንበር ከተኮሱ ስምንት ሚሳይሎች አምስቱን ማውደም መቻላቸውንና ስምንት የሩሲያ ሰው አልባ አውሮፕላኖችንም ማውደማቸውን አስታውቀዋል። ማሊያውያን ከአራት ዓመታት የወታደራዊ አገዛዝ በኋላም በኢኮኖሚ ችግር ውስጥ መሆናቸውን ገለጹ። የማሊ ወታደራዊ ሁንታ የሀገሪቱን ፕሬዚዳንት ከስልጣን አስወግደው ስልጣን ከያዙ ከአራት ዓመታት በኋላም የበዙ ማሊያውያን ኢኮኖሚያዊ ችግሮች የተባባሱ መምጣቱንና የማያቋርጥ የማያቋረጥ የኃይል መቆራረጥ የንግድ ድርጅቶቻችን እየጎዳ መሆኑን አስታውቀዋል። በምዕራብ አፍሪካው ሀገር እንደ አውሮፓውያን አቆጣጠር ነሐሴ ሀያ 2020 በቀድሞ ቅኝ ገዢዋ በፈረንሳይ በሚደገፉ ሙሰኛ ገዢዎች በተስፋፋው የጂሃዲስት አመጽና የኢኮኖሚ ችግር ምክንያት የተቀሰቀሰው የህዝብ ቁጣ ተከትሎ ነበር መፈንቅለ መንግስቱ የተካሄደው። በማሊ የተካሄደው መፈንቅለ መንግስት ተከትሎም በተመሳሳይ ችግር ውስጥ በሚገኙት ቡርኪና ፋሶና ኒጀርን ጨምሮ በሳል ቀጠናዎች ተደጋጋሚ መፈንቅለ መንግስቶች ተካሂደዋል። ብዙዎች ማሊያውያን አሁንም ህይወት እንዲሻሻል እየጠበቁ ናቸው። በእንጨት የሚሰሩ የቤት ውስጥ እቃዎች በማምረት የሚተዳደረው ኦማር ዲያራ ለሮይተርስ እንደተናገረው የኤሌክትሪክ ሁኔታን የያዙበት መንገድ ችግር ነው። ብዙ ማሊያውያን ከፍተኛ ኪሳራ እየገጠማቸው ነው ብሏል። እንደ አውሮፓውያን አቆጣጠር በ2021 በሁለተኛው መፈንቅለ መንግስት ስልጣን የተቆጣጠሩት የማሊ የወቅቱ ወታደራዊ ገዢዎች በየካቲት ወር ምርጫ ለማድረግ የገቡትን ቃል በማጠፍ በቴክኒካል ምክንያቶች ምርጫው ላልተወሰነ ጊዜ አራዝሞታል። የዓለም ባንክ የከፋ ድህነት መጠን እየጨመረ ባለባት ማሊ ያለው የኢኮኖሚ እድገት ካለፈው ዓመት 3.5 በመቶ በዚህ ዓመት ወደ 3.1 በመቶ ይቀንሳል ተብሎ እንደሚጠበቅ አስታውቋል። በአሁኑ ወቅት ከማሊ ህዝብ 90 በመቶ የሚሆነው በድህነት ውስጥ ይኖራል። በመጨረሻም በአሜሪካ የአየር ላይ ትርኢት ተሳታፊዎች በከፍተኛ ሙቀት ምክንያት ሆስፒታል ገቡ። በአሜሪካ ኮሎራዶ በተካሄደው የአየር ላይ ትርኢት ተመልካቾች መካከል በአካባቢው በነበረው ከባድ ሙቀት ምክንያት አንድ መቶ የሚሆኑት አስቸኳይ ሕክምና ሲፈልጉ አስር የሚሆኑት ደግሞ ወደ ሆስፒታል ተወስደዋል። ትላንት ቅዳሜ በተጀመረውና ዛሬም በሚቀጥለው ፓይክስ ፒክ ሪጅናል ኤር ሾው በመባል የሚታወቀው ይህ ትርኢት በታዋቂው የዩናይትድ ስቴትስ የባህር ኃይል ሰማያዊ መላእክት በሚል ስም የሚታወቁት የበረራ ኤግዚቢሽን ቡድን ትርኢት የሚያሳዩበትና የተለያዩ አይነት ዘመናዊና አንጋፋ አውሮፕላኖች የሚታዩበት ነው። የኮሎራዶ ስፕሪንግስ የእሳት አደጋ መከላከያ ክፍል በማኅበራዊ ሚዲያ ላይ በለጠፈው መግለጫ አብዛኞቹ ታካሚዎች በድንገተኛ አደጋ ሠራተኞች ሕክምና እንደሰጣቸው አስታውቋል። አድማጮቻችን፣ ከአሜሪካ ድምፅ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ ይሆንላቸው። እሁድ ሐምሌ 12 2016 ዓ ም በድጋሚ ጤና ያስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበድና ቆንጅ ታየንን ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋርም እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን ከዚያ በፊት ግን አንድ የራዲዮ መጽሔት ወግ እናስቀድም የሳምንቷን ምርጥ ግጥም የእኔ ቅዱስ ቀኖች ኦ ዛሬ ሰኞ ነው። ሰኞ ደስ ይለኛል በሐሳብ መርከብ ላይ ያንሸረሽረኛል። አሪቲና ናና አደስ ይሸተኛል። በትዝታ ነፋስ አቅፎ ይወስደኛል። ሰኞ ደስ ይለኛል። እንደ ናርምስትሮንግ ጨረቃ ላይ ያለው ወይም እንደ ኮሎምቦስ አንድ አገር ያገኘው ሆኖ ይሰማኛል። ሰኞ ደስ ይለኛል። በሮቢን የኖረው በአፓርታይድ ሥቃይ ልክ እንደ ማንዴላ የጥቁሮቹ ታጋይ ሀያ ሰባት ዓመት ወህኒ ቤት ሰንብቼ የነገስኩኝ ያህል ከእስር ቤት ወጥቼ ሆኖ ይሰማኛል። ሰኞ ደስ ይለኛል። ከቀናት አብልጬ ከፍ የማረግበት ሰኞ የቀን ቅዱስ ብዬ የማስብበት የትዝታ ምንጻፍ ደስታ ያለበት ሰኞ ደስ ይለኛል። ሳቅ ይበዛልኛል ያንን ቁንጅናሽን ውበትሽን አይቼ የጨለማ ዓለምን በፍቅር አብርቼ የኑሮዬን ቅመም መውደድን ሸምቼ እግር ያልነበረኝ መንታ ክንፍ አውጥቼ ሰኞ ቤቴ የገባው ፍቅርን ሸምቼ። እንደ በርሊኑ ግንብ በርቅ እንደፈረሰው የልቤ አጥር ነበር የተደረመሰው። ከሰኞ በላይ ግን ማክሰኞም ስወደው ከአስር ወዳጅ በላይ ባለውለታ ነው ፊታችን ተቀምጦ አበባና ቡና በፍቅር የቀለጥነው ነው፣ ማክሰኞ ነውና ያኔ ነው በክብር ያኖረሽ ጠቅልሎ እንደ ዲፕሎማት ልቤ ተቀብሎ፣ ግን ማክሰኞም ቢሆን ሲሳይ ያወረደው ከማክሰኞ በላይ እሮብን ስወደው እሮብ ነበርና እጹብ ሽልማቴ ቀለበት ያሰረው ጣትሽና ጣቴ ሰኞ ማክሰኞ ሮ! እኚህ ናቸው ለእኔ ቅዱሳን በዓሎች መንግስት ይሰርዘው የቀሩትን ቀኖች።

ከጊዜያችን የዓለም ፈተናዎች በአንዱ ላይ ትኩረት በማድረግ የተጻፈ ነው። በግለሰብም ሆነ በማህበረሰብ ደረጃ ለሚገጥሙን የሚበዙት ግጭቶቻችን አንድም መጓደሉ ያስከተለው ሁለትም፣ ፈተናዎቹ በገጠሙን ጊዜ አንዱ አይነተኛ የመፍትሄ አማጭ መሳሪያ መሆኑን ይተነትናል መጽሐፋቸው። በመግቢያችን ጠቆም እንዳደረግነውም ጥንቀት በበዛው ግጭት በበረከተበትና ይልቁንም የሰው ልጅ ሕይወት በየቀኑ በከንቱ ሲቀጠፍ ማየት የየዕለት ገጠመኝ እየሆነ በመጣበት ዓለም መነጋገር ከዚህ ሁሉ በኋላ እንኳን ቦታ አለው የሚሉን ከመደነጋገር መነጋገር የተሰኘው መጽሐፍ ደራሲ የሥነ ልቦናና የነርቭ ሐኪም እንዲሁም መምህሩ ዶክተር ሳሙኤል ወልዴ ናቸው። ምሽቱ የራዲዮ መጽሔት ወግ በስልኩ መስመር ብቅ ብለዋል። ዶክተር ሳሙኤል በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። ቤተኛ ነው ክብር ሶ ዛሬ ታዲያ የአድማጭ ጥያቄ ወይንም ለሐኪሞን ይጠይቁ የሚሆን የእርስዎን ሙያ የሚመለከት ጥያቄ ሳይሆን የምናነሳው በተጻፈበትም ዘመን ዛሬም ከኢትዮጵያ ወቅታዊ ሁኔታዎች ጋር መዋደድ የሚችል በ2012 ካሳተሙት ከመደነጋገር መነጋገር በሚል የጻፉት መጽሐፍ የሚመለከት ነው። ምናልባትም በጻፉት ጊዜ የፈሯቸው ነገሮች የደረሱ ይመስላል። ታላቅ እህቶ ለህልፈት መዳረጋቸውን ከገለጹበት ቤተሰባዊ አሳዛኝ እጣ እስከ ሀገራዊ አሳሳቢ ሁኔታዎች ያነሳሉ። ለመሆኑ መጽሐፎ የተጻፈበት ዋና አላማ ምንድን ነው? ከመደነጋገር መነጋገር እንዴት ለምንና ለማን ተጻፈ ስለምንስ ነው? በጣም ትልቅ ጥያቄ ነው አሉ አመሰግናለሁ። ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ በህብረተሰብ ይሁን በሀገር ደረጃ ያለመነጋገር ውጤት ነው መደነጋገር፣ አለመግባባት፣ መጋባት እና በዚህ ስሌት ቃል መሰብ ከውልደት ህይወት ዘመን ሁሉ በግድ ወታቸው የተቃና ኖሮ እንዲኖሩ ቤተሰብ ከዛም የቀጠለ የሚሄድ ዋናው የህይወት መገለጫ ነው። የማንነት መውጫ ቀዳዳ ነው። ይህ መጽሐፍ ለማን ተጻፈ? መጽሐፉን ስጽፍ አንደኛ፣ እንዳነሳኸው ያለ ጊዜዋ የተለየችንን ተናቀህቴን፣ እሷን እያሰብኩ በዛ ጥረት አንበሪ ስለነበረች ማሰላሰል የሚችሉትንም እንደዚህ ልጅዋነ እያሰብኩኝ በሁለቱ እድሜ መካከል እንደዚሁም ደምቃያት እድሜ ባለፈ ያሉ ሰዎችን በአእምሮ እያስቀመጥኩኝ ግልጽ ነ እንደዛ እያለ ከፍ እያለ እስከ ደረጃ ይሄዳል ና ንግግር የሌለ አይደለም። አንዳንዴ ይገርመኛል። ሰዎች በቃ እኔ አልናገርም ብለው አቁርፈው ቁጭ ሲሉ ያም ራስ ንግግር። እያንዳንዱ የህይወት የባህሪ ነጸብራጭ ንግግር ከሌለ መደነጋገሩ የታወቀ ነው። በግልም ይሁን በቤተሰብ፣ በህብረተሰብ ይሁን በሀገር ደረጃ ትክክሉ ካለመረዳት እየተነሳ የሚመጡ አለመግባባቶች፣ የሚመጡ ግራ መጋባቶች በሀገራችን ዓለም ሁሉ የሚጠየቅበት ነው። ያለመነጋገር የሚያሷቸው ጦርነቶች በማያውቅ ቆልፉ ምንድን ነው የመጽሐፉን ፋይዳ በሚያመላክቱበት የጽሁፎ አንጓ ያለንባት ዓለም በተራራቁ ፖለቲካ የፖለቲካ አተያየቶች የተወጠረችበት ጊዜ ነው ይላሉ። በውጭ ሀገራት በዘር ልዩነት መጤጠላ አመለካከቶች የከሰቷቸውን አክራሪ አዝማሚያዎች ያነሳሉ። በሀገር ውስጥ ባለፉት ቅርብ ዓመታት ውስጥ የታዩ ጎሳ ተኮር ፖለቲከኞችና አክቲቪስቶች ይላሉ። የጽንፈኛ አስተሳሰቦች የከሰቱትን አደገኛ ሁኔታ ቀጣይ አቅጣጫ በስጋት ያነሳሉ። ታዲያ በጊዜው መጽሐፎ የዛሬ አራት ዓመት ግድም በኋላ የተከተሉት ነገሮች በሌሉበት ነበርና የጻፉት ያኔ የፈሩት ጥፋትና እልቂት ውድመት ከመድረሱ በፊት ነበርና የዚህን የተሳካ ተግባቦት ፋይዳ የገለጹት አሁን ምን ይታዩታል? አሁን አንዳንዴ በሐዘን ነው ነገሮችን ማየው ምክንያቱም ጥቂት ሚሆን ያለብዙ ሰዎች ይህ ፍ በትክክል አንዱ ሚንፈኑ ቢሆን አንዳንዱ ነገር ያለፍንበት የህይወት ጽፋትና ጥቂት የህይወት መመሰቃቀል አንዳንዴ በሐዘን ነው የማየው እና አንዳንድ ጊዜ የምትችለውን ታረጋለ ሌላው ሰው ተቀብሎ ጥቅም ላይ ካለዋለው ያ ሀሳብ ዝም ብሎ ሀሳብ ብቻ ሆኖ መቅረቱ ለሀሳቢ ትንሽ ያሳዝናል። አንዳንዶች ደግሞ የተጠቀሙበት ሲናገሩ ሰማለው። እርቅና ሰላም በማምጣት ዙሪያ የሚሰሩ ሰዎች እንደ አዋቢ መጽሐፍ አድርገው ይጠቀሙበታል። ግን መጽሐፉ ይገርምሃል አሉ አሁን ባለፉት አራት አመታት ሮችን ባሻግር ከተጻፊዎች ቆይቷል እና ኢትዮጵያ ውስጥ ያለን የታሪክ ሂደትን የፖለቲካ አቅጣጫን፣ ይሄ ሁሉ እልቂት፣ ይሄ ሁሉ ሐዘን፣ ይሄ ሁሉ ጥፋት በሕዝባችን ላይ ላይሆን ይችላል ብዬ ስለማስብ የሆነው ነገር ያሳዝነኛል እና ወደዚህም ጥቃት የተገባበት የሀሳብ መነሻው ያለመነጋገር ውጤት ስለሆነ ብዙ ጊዜ ይገርማል። አሉላ ጠላትነት የምናስባቸውን የምንመለከታቸውን ሰዎች አናቃቸው። ርቀት ባለን በግምትና ይሆናል በሚል እሳቤ ታችን ባለ ቁጣ ተነሳስተን በጠላትነት ፈርጀንባቸው በላቸው ላይ እያለ ራሄ በኪካን እንሄድባቸዋለን እንጂ የምናቃቸው አይደለም። ምንድን ነው ህልምህ? ምንድን ነው ህልምሽ ነገም ሐዘንህ ምንድን ነው? ምን ያስደስትሃል? ምን ያሳዝነሃል? ምን ምን አይነት ጨዋታ ያስቃሃል? ምኑ ያናድድሃል? በሚል በዛ አይነት ሰርቶ ሰዎች ተዋውቀው ተገናኝተው ተነጋግረው ቢሆን ይሄ የጠላትነት ሐሳብና መንፈስ በጣም ነው ወደታች የሚረግበውና ብዙ ጨክነንም ሊሆኑ ይችላሉ ብለን የምንገምተው ይዘን ነው የምንነሳው፣ እንጂ ትውውቅና ተግባቦቱ ንግግሩ ቢኖር ብዙ ጊዜ በሁላችንም ዘንድ በጋራ የምንካፈላቸው ደስታም ይሁን ሀዘን አለ። እንደሱ ሰው ሰብአዊነታችን፣ ያካፍለን፣ ያጋምድን የጋራ ሀሳቦች ስለሚኖሩ በመነጋገር ሂደት ውስጥ ብዙ ችግር ይፈትናል ነበር። አሁን ግን እንዳልከው ያለፉት ነገሮች ስጋት የነበሩ ይሄ ነገር ወደዛ እንደሚቀጥል የታወቀ ነው። በማናውቀው ሰው ላይ ለመንጨከን በጣም ቀላል ነው እና ካለመነጋገር እንጂ የሕዝባችን ቄትና ጥፋት እንዲሁ ለዛ የሚያደርሱ ነገር የስነ ልቦናውን እሳቢዎች የተግባቦቱን ዘዴዎች፣ ስልቶች ከማንሳታችን በፊት የግብታዊነት መዘዝ ትውልድ ነቅሎ የማይጨርሰው አረም ዘርቶ ማለፉ ነው እና ይላሉ በስሜት ተገፋፍቶ የማይሽር ታሪካዊ ጠባሳ ጥሎ ከማለፍ ዘመኑን በጥበብ እየመረመሩ ዘመን ተሻጋሪ መላዎችን ለመዘየድ መነጋገር ቁልፍ ነው ይላሉ። ዶክተር ሳሙኤል በእርሶ እይታ ያ ከሩቅ የፈሩት ዘላቂ ጉዳት ቀደም ብለው አንዳንዶቹን አንስተዋል፣ ዛሬ ደረሰ አይመስሎትም ወይ? ከሆነስ የመነጋገር ዘዴ አሁን ባለንበት በቆምንበት ቦታ እነኝህን ችግሮች እንዴት ለመፍታት ይረዳ ይሆን? ናየ ስተውናችንን ሳይሆን እንዴታችንን፣ እጥፋት እና ለጥፋት የሚነሳሳ በበቀለኝነት የሚያደርገን ነገር የሰማን ያንን ደግሞ ከእኛ ጋር አብረው የሚያስተጋብስ ክሎታችን ሲጠቡ ወደኋላ ወደ ኋላ እንድናራግብ የሚል ድምፅ ስለማንሰማ ግድ የለም። ሌላም እይታ ሊኖረው ይችላል። ይሄ ሌላም ግን ይሄ ነገር ሊታይ ይችላል። ምሮ ነገርን የሚያዘገየን በዚህ ሀገር ይሄ አድቮኬት የሚባለው እስቲ ሌላ ደግሞ ሀሳብ በዚህ ጉዳይ ላይ የሚጠራ

ዶክተር ሳሙኤል እስኪ ደግሞ ወደ ተጨባጩ የተግባቦት ፋይዳን ወደሚመለከተው እንላል። ሀሳብ የሚገለጥባቸው የንግግር አይነቶች በሚለው ስር የዘረዘሯቸውን አቀራረቦች እናንሳና ና አንዳንዱን መልከት ብናደርግ አንድ ሰው መልካም ተግባቦት እንዲፈጠር በመርህ ደረጃ በአቀራረብ ደረጃ ማወቅ ያለበት ጉዳዮች ምን የሆኑ የጠራ ሀሳብ የመረዳት ሁኔታ እንዲፈጠር ጭምር ምክንያቱም ቅድም እንዳስረዱት በተገቢው መንገድ አለመግባባትና አለመታወቅም ጭምር ነው የከፋውን ሁኔታ የሚያስከትለው ቢያንስ አንዱ ምክንያት ነው ብለዋልና ይሄንን የሀሳብ ግልጽነት መነጋገር የሚለውን ነገር ለመግባት መጽሐፌ ላይ ተጠቀምኩባቸው ምሳሌዎች አንደኛው አርማኛው የአሜሪካ ፕሬዚደንት ሮናልድ ሬገን ታሪክ ነው። ልጅ ሆነው የገጠመውን ገጠመኝ ከተናገርበት የተወሰደ ነው እና ምንድን ነው የሆነው? ወይ ግን ባደገበት ዘመን ወጣት በሆነበት ዘመን ሰው ጫማ መግዛት ሲፈልግ ሱቅ አይደለም የሚሄደው ሰፈር ጫማ ሰሪዎች ነው የሚሄዱ እና እና ወይ ግንም አዲስ ጫማ ፈልጎ ሰፈራቸው ወደ አንበ ጫማ ሰሪ ይሄዳል እና ግን ከተለከለ በኋላ ጫማ ሰሪው ምን አይነት ቀለም ያንዱ ጫማ ትፈልጋለ ተብሎ ይወቃል። በዚህ ጊዜ ተመለስ ያው ጫማ ውሰድ ሮ ይሸኘዋል። በቀጠረው ቀን ወይ ግን ጫማውን ለመውሰድ ዞ ይመጣል። ሰውዬው በወረቀት የተቀለለ ጫማውን ይሰጠዋል። 어, 이건, 그런 것 같은, 떡볶안 먹는, 시요 የተሰጠው ጫማ ጥቁር ቀለም ያለው፣ የሌላው ደግሞ ቡኒ ቀለም ያለው ጫማ ነው የሰጠው እና በዚህ ጊዜ እኔ ይህንን ጫማ የታወቀው ነው ሌሎች ጋር እንዲሁ እንዲወስኑ አቅምና ጉልበት ሚገኘው እና እንደዚህ ብዙ ጊዜ ምን ፈልገው እያለን ምን እንደፈለግ ምን እንደሚያዋጣ እንግዲህ ያው፣ በግልጽነት እኛ ሳንናበር ሌሎች ሰዎች እንደው በቃ አይተውት የገባቸውን ገባቸው፣ ለእኛም የሚጠቅምን ይመስለን እና ጠብቀን መጎዳ ስለዚህ አንደኛው ይሄ ግልጽነቱ እዛ ጋ በጣም አደገኛ ካልሆነ ኪሳራ ውስጥ ያስገባል ለማሳየት ነው እና በሌላም ጊዜ ደግሞ እኔ ራሴ የተለማመድኩ ነው። አንድ ጊዜ ኢትዮጵያ ቤተሰብ ለማየት ቼ ክረምት ነው፣ ዝናብ ይዘንባል ጭቃው ፀሐይ ወጣ ስትር ጫማን ለማስጠራ ጊዜ ሊስትሮ ተራ አሁን ይኑር አይኑር አላውቅም። ድሮ ግን እንደዚህ ሄደን ጫማ ለማስጠረግ ብገባቸው ቦታዎች እዛ እያስጠረኩ ያለው አንድ ሴት መጥታ ተቀምጣ ያረገችው ጫማ የቆዳ ጫማ ቦርሳ ከሊስቶች መካከል ሆነ ያለ ሌሎቹን ገፋ ገፋፍቶ ቁጫልና በደንብ ሀይለኛ ፍጥነት እና በዚህ ጊዜ ልጁ በጣም ተናደደ። አስበው ስ ስልች በተኛልች እያሉ ሴትየዋን፣ በሌላ በኩል የተቀመጠው ደንበኛ ደግሞ አስበው ስጡኛል ትህትና ይመስላል

ሰዎችን ያረጉትም አረጉትም በግልጽ መነጋገር ከመደነጋገር መነጋገር የሚለውን ከስነ ልቦናም አንጻር ተግባቦት የሚባለውን ስልቶች እና ከግለሰብ ከቤተሰብ እና ማህበረሰብ ድረስ ያላቸውን ፋይዳ የሚያሳየውን መጽሐፎን መነሻ በማድረግ ነው የተወያየ ነው። ግጭቶች የበረከቱበት በዓለም ዙሪያም ማለት ይቻላል አሁንም ያልተፈቱ ያልጠገጉ ቁስሎች ያሉበት ትኩስ ሰዎች የሚገደሉበት ሁኔታ ያለበት አገርም ዓለም ውስጥ ነው ያለ ነው እና ውይይቱን ንግግሩ በዚህ ዙሪያ ይቀጥላል። በሌላ መሰል ቃለ መለስ መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አድማጮች ከመደነጋገር መነጋገር በተሰኘው መጽሐፋቸው ዙሪያ ከስነልቦና ሳይንስ አዋቂው ከዶክተር ሳሙኤል ወልዴ ጋር የጀመርነው ወግ አልተቋጨም። ቀሪውን በቀጣይ ፕሮግራማችን ይዘን እንቀርባለን። ለአሁኑ እንግዳችንን ዶክተር ሳሙኤል ወልዴን እናመሰግናለን። እግዜር ይስጥልን። ሲዋን በሚል ርዕስ ከኢትዮጵያ ድንበሮች ተነስቶ እጅግ አደገኛውን በረሃና ብዙ ሺዎችን የበላውን የባህር መንገድ የሚተርክ እገኝነት ወደሚያገኙበት ሶስተኛ ሀገር እስከሚላኩ ድረስ ጊዜያዊ መኖሪያቸው ባደረጓት በየመን ያሳለፉትንና በጠቅላላውም መከራ በበዛበት የስደት ጉዞ የገጠመውን ፈተና የሚያሳይ መጽሐፍና እንዲሁም The Journey to Death, 72 Hours in Sahara Desert and 41 Hours on Red Sea በሚል ርዕስ ወደ እንግሊዝኛ ቋንቋ የተረጎመውን መጽሐፍ ለንባብ አብቅቷል። በምሽቱ ቅንብራችን ሕይወትና ስራውን የምንዘከረው በቅርቡ ከዚህ ዓለም በሞት የተለየው ጋዜጠኛና ደራሲ ዳንኤል ገዛኸኝ ከቅርብ ጓደኞቹም ሁለቱን ጋብዘናል። አለሁ። አሉላ ዘላለም ገብረ ይባላለሁኝ። ኢትዮጵያ ውስጥ በነበርኩበት ሰዓት በነጻ ሚዲያ ውስጥ በጋዜጠኝነት አገለግል ነበር። ከዚያም በኋላ ከምርጫ ዘጠና ሰባት በኋላ በተከሰተው የሀገራዊ ተቃውሞ ምክንያት ከሀገር ተሰድጄ አሁን በሰሜን አሜሪካ እገኛለሁ። እኖርበት የነበረው በሽካጎ አካባቢ ነበር። ኮሮና ከመጣ በኋላ ወደ አትላንታ ጆርጂያ መጥቼ እዚህ እኖራለሁኝ። ታምራ ሰርቤስ ነበር ያለው ኢትዮጵያ በወንጭፍ እና አስኳል ጋዜጣ ዋና ዘገኘት ሰርቼ ነበርና በአስራ ዘጠና ስምንት በኢትዮጵያ አቆጣጠር ህዳር አስራ ስምንቱ ቀን ከጓደኜ ከዳሬድ ጋር ሆነን ከኢትዮጵያ የወጣ ነው። ቴክሳስ ጋላስ ከተማ አስተማመ ነው። አመሰግናለሁ። በቅርቡ ከዚህ ዓለም በሞት የተለየውን ወዳጃችሁን ጋዜጠኛ ጋዜጠኛና ደራሲ ዳንኤል ገዛሀኝን እናስታውሳለን። ዳንኤል በጣም የሚታወስበት አይነተኛ ስራው ተደርጎ የሚታዩ ሁለት መጽሐፍትን ጽፏል። ዘግናኝና በፈተና የተሞላ አርባ አንድ ሰዓታት የጀልባ የሰባ አንድ ሰዓታት የሰሃራ በረሃ ግ እጅግ አደገኛ ጉዞ የሚተርክ ስደተኞች የሚያሳልፉትን፣ የሚገጥማቸውን ፈተና በጉዞ የሚታዩትን እጅግ አሰቃቂ ሁኔታዎች የሚተርክ ነው። ምናልባት ህይወቱንም መንገዱንም ተጋርታችሁ ይሆናል። እስኪ ወደዚያ ዝርዝር ከመዝለቃችን በፊት ዳንኤልን እንዴት ታስታውሱታላችሁ? ምን አይነት ሰው ነበር?

ፍርድ ቤት ወደ ስምንት የሚሆኑ ክሶች ወደ ፋይናል ደረጃ ደርሰው ነበር፣ ለውሳኔ ያንን አስቦ ነገረኝ። እኔም ክስ ስለነበረብኝ ሁለታችንም ተነጋገረና ዳር አሳዘኝ። እሱ ፍርድ ቤት መቀረብ ነበረበት ለውሳኔ፣ አስራ ስምንት ከኢትዮጵያ ወጣን። ዛሄል ማለት ለራሱ ያልኖረ ለሰው የኖረ ደግ ሰው ነበረ። ወቴ ላይ ንቆጮ ነገር ቢኖር የሱ ሕይወት ማለት ነው። በጣም ጠንካራ በጣም የሚገርም ነው፣ ምን እንዳደረገ ምን ታሪክ እንደሰራና ነገር አለው። በአጠቃላይ በጣም ተንከራልች ነበር። ዘላለም እንተስ ዳንኤል፣ እንዴት ታስታውሰዋለህ? ዳንኤል እውነት ለማስታወስ ብዙ ነገሮችን ነው ወደኋላ እንድንመለስ የሚያደርገኝ ምክንያቱም ከመጀመሪያው ጀምሮ ሰዎችን የመውደድ ባህሪው በጣም የተለየ ፍጡር ያደርገዋል። እንደ አጋጣሚ ታምራት ሰርቤሳም ነበር አብሮት ወደ ድሬዳዋ ተደብቀው በምርጫ ዘጠና ሰባት ወቅት ላይ ሁለቱ ሆነው ነበሩ፣ ደውለውልኝ እና በየምን በኩል የሚሄድ ብለው ጥያቄ ያቀረቡልኝ ከሀገር ለመውጣት ባሰብንበት ወቅትና ከዛን ጊዜ ጀምሮ በጣም የተለየ ለሰው ልጅ ፍቅር ያለው ነበር። ከዛም በፊት እንግዲህ በቃል ኪዳን ላይ ሲሰራም አቋለው ከዛም በኋላ ሞገድም ላይ የሚገርም ነገር ዳንኤል ገዛሀኝ ማለት ታምራት እንደገለጸው ለራሱ ሳይሆን ይኖር የነበረው ለሰዎች ነበር። ህይወቱ እስካለፈበት ጊዜ ድረስ ከመንግስት እንኳን ከሚያገኘው አሁን ብዙ ጊዜ አልሰራም፣ በህክምና ላይ ስለነበር መንግስት ነበር ሶሻል ሴኪሪቲ እየከፈለው የሚኖረ የነበረው እና ከዛች ገንዘብ ላይ እንኳን ለተሰደዱ ጋዜጠኞች፣ በየመን ላይ ለሚኖሩ ዜጎች፣ ለተቸገሩ ወገኖች ቀድሞ ደራሽ አጉራሽ የሆነ ልጅ ነበር እና የሚገርመ ቀጥተኛ ተናጋሪ ነው። ግልጽ ነው ንግግሩ እውነተኛ ጓደኝነት ያለው ምን የሚሸሽግ ነገር እንደሌለ ነው። ምናልባት አንዳንድ ጊዜ በራሱ ጉዳይ ላይ ብቻ የሆነ ነገር መናገር ካልፈለገ ላይነግርህ ይችላል። የሌሎች ሰዎች ነገሮች ካሉ ግን በቀጥታ መጥቶ ይህ እንደዚህ ነው ይህ እኮ ብታደርግ እንደዚህ ነው ብሎ የሚመክርህና እንደገና ያንን ነገር ካላስተካከልከው ራሱ አስተካክሎ የሚሰጥህ መልካም ወንድም መልካም ጓደኛ መልካም የስራ አጋር ነበር። ግን ከሁለት ሺ አስራ ሰባት በኋላ ባጋጠመው የኩላሊት በሽታ ሲታመም ቆይቶ እንግዲህ ባለፈው ሳምንት አካባቢ ነው ያረፈው። በእንደዚህ አይነት ሁኔታ ነው ዳኒን የምናስታውሰው። ታሞ እንኳን እኛ ሳልሆን ሆን የምንጠይቀው የነበረው እሱ ነበረ። እየደወለ የሚጠይቀን ሰው አስታዋሽ ነበር። ሰው ጠያቂ ነበረ። በስደት ዘመናችሁ የመንብረብራችሁ ጊዜ፣ በዚያ የሚገኙ ስደተኞችን አብሮ የተሰደዱ ጋዜጠኞችን ወክሎ ለሚገጥሙ ፈተናዎች ለመገናኛ ብዙሃን ተወክሎ ይናገር እንደነበር እናስታውሳለን። ከኛ ጋርም የነበረው ግንኙነት በዚያ መልኩ ነበርና ታምራት ቀደም ብዬ በጠቀስኩት መጽሐፉ በስፋት የሚተርከውን ጉዞ አብረሃ አድርገሃል። እስኪ ጉዞአችሁን ወደኋላ መለስ ብለህ አስታውሰን፣ ምን ይመስል ነበር? በመጽሐፉ እጅግም የሚያሳዝን የሚዘገንን ምናልባትም በሩቅ የምናውቀው የሚመስለን የብዙ ስደተኞችን የሕይወት መስመር የገዛ አጋጣሚውን ዋቢ በማድረግ ዳንኤል በመጽሐፉ ይተነትናል። በሶማሌ በኩል አድርጋችሁ አቋርጣችሁ ወደ የመን ማቅናታችሁን ቀደም ብለም ጠቀስ አድርጓል። በመጽሐፉን ስምህን ያነሳል ጉዟችሁን በሚተርክበትና ምን ይመስል ነበረ ታምራት እስኪ ያስታውሰን። ጓደኛችን ግሩም ተክለይመት የሚባለው የመን ነበር እና ቤተሰቡን ጠየቅናቸው ናቸው የሶስት ቃት ባህሩን ትንሽ አያስቸግርም። ና እንደዛ ከሆነ ብለን ው ተነሳንና ህዳር አስራ ስምንት አስራ ዘጠኝ ዘጠና ስምንት ከኢትዮጵያ ወጣን፣ ሶማሊያ ሀገር ገባን። ሶማሊያ ሀገር ባይንስ አስራ ስምንት አስራ ዘጠኝ ቀን እግር መንገድ እየሄድን አንዱ ጎሳ ይዘናል በስ መቶ ስድስት መቶ ብር የተከፈልን እያለን ቦሳሶ ደረሰ እና በጣም ቦሳሶ በጣም አስቸጋሪ ቦታ ነበረና ተቸግረን ነበረ። በጣም እሱ ጠንከራል ነው በጣም ብዙ ነገር ዩናይትድ ኔሽን እዛ ቦሳሶ አመልክቶ ትንሽ እንክብካቤ ያደረጉልን። እሱን ታሞ ነበርና ትንሽ ዘጠኝ ቀን ቆየ እዛ። ወደ ቦሳሱ ከቦሳሶ በባህር አርባ አንድ ሰዓት ነው አካሄዱ። በጣም አስቸጋሪ ነው። በጣም ያሳዝናል። ምንም የምታየው ነገር የለም ባህሩ ላይ። በቃ ምን አለ እሱ፣ ይሄ መንገድ እኮ እግዚአብሔር መንገድ ነው ሰው የሚሄድበት መንገድ አይደለም። እግዚአብሔር ብቻ የፈለገ ያደርገ ገበሬ ይጠብቀን ምናም እያለ ነበር ነው። መንገዱ ነው መንገዱ መሀል ላይ ሞተር ቆመ። ከሰውም ለቅሶ በጣም ተቸገርን። አለቀስም በኋላ ያው እግዚአብሔር ፈቅዶ በሩን ብለን ከሰላ ከአርባ አንድ ሰዓት በኋላ የመን ደረስን። የመን ስንደርስ ስንወርድ አንድ ሰው የለም ሁሉም ሮጦ ጠፍቷል። እኛ ለካ ይሄን አናውቅም። ሁለታችን ጋ ተጋብተን ዝም ብለን እሄዳለን፣ እንጠራለን፣ እንሄዳለን፣ እንጠራለን። ከ በእንትን ከስምንት ሰዓት ጉዞ በኋላ መንገድ ላይ ደረስን። ያው የመኖቹን አገኘን። የምን በጣም ጥሩ ህዝብ ነው። ተቀበሉም ምግብ አበሉም። ከዛ እያበር ነበረ እና ዶዛ አስተነፋያቸው እያዩ ይገርሙ ይገረሙ ነበር። ከዛ ወደ አደን ለመሄድ ጀመርን። እያደረን ወደ አንድ ሶስት ቀን አራት ቀን እየሄድን፣ በምንድን ነው የምትሄዱት? በግር ግማሹን መኪና ስለምን ያው የመኔዎች ደጎች ናቸው። ደቡብ የመን በጣም ደግ ነው። የተወሰነ መንገድ ከዛ እንወዳን ከዛ በግር እያለን በአምስት በስድስት ቀን አደን ደረስን። ዩናይትድ ኔሽን ለመመልከት ስሜት ዝግ ነው። አዲስ ዓመት እና ክሪስማስ ነበረ። ቆየን ከሳምንት በኋላ ሲከፈት ልናመለክት ስሜሄድ ገና ነው አሉን። ጠበቅን እና አመለከትን እዛ ማመላለስ ነው። ብዙ አዙ ጊዜ አረቦችንን ቅድሚያ ይሰጣሉ፣ ከዛ ሱማሌን፣ ከዛ ነው እኛን የሚያዩት። ከዛ ይህን ነገር ስንል በመጨረሻ ላይ እንተርቪው ያደረጉን ከእንተርቪው በኋላ ወረቀት፣ ፕሮቴክሽን ወረቀት ለመስጠት አስቸገሩን። ከዛ ዳይል እንደዚህ እኮ ነው ምናምን ዚ ከለከሉ ስለው ና ታምራ ግንበር ነገ ራብ አድማ እናደረጋለን። እንዴት እንደምችል እንታያለ አለ። ከዛ ሁለታችን ብቻ ይዘን ሰልፍ አድርገን ራብ አድማ አደረገው፣ አንድ ቀን ሙሉ ማለት ስናደርግ፣ ሴትዮዋ በወቅቱ ጌቷ ስለነበረች ሰኩሪቲ ደውሎ ነገራት። እንዳለኳቸው ነገ ጠዋት እናናገራቸዋለት። መጣች ጠዋት በንጋታ አናገረችኝ። እኛ መጣደም ሚሆን ስጭን ወረቀት፣ ካለፍንም ስጭን ወረቀት አለት እሺ አለችን። ለሳምንት አገሷለችን። ሳምንት ብንጠብቅ ምንም ነገር የለም። ሁለተኛ ረሃብ አድማ ስንል ነገርናት። ስለዚህ ማርች ላይ እንሰጣቸዋለን አለች። ከዛ እሺ ብለን ወጣል። ከዛ ለካ እነሱ ማርች ላይ ዋና ኃላፊ ይሄዳሉ፣ ይለቃሉ፣ ይቀየራል። ይህንን ስሰማ እሱ ወዲያውኑ ሰልፍ ወጣል። ስናስቸግራቸው ከዛ ጠሩን፣ አናገረን። ነገ ነው መጣልም እኮ ነው ስጡን። ለሳምንቱ ሰጡን ወረቀታችን በጣም

የሰና ውስጥ ኢትዮጵያ ስደተኛ አለ ተብሎ የተነገረው በዳይን ምክንያት ነው። ዛሬ ስደተኛ ምን ማድረግ አለበት፣ መብቱን ማስከበር አለበት ብሎ ይንቀሳቀስ ነበር። የመን ታይምስ ላይ ይወጣ ነበር። በዚዮ ጊዜው ስለስደተኞች ስለምን መብት ይከራከር ነበር። እንኳን እንኳን የመን አይደለም እዚህ እንኳን ሆኖ ስለ ስደተኛ ሆኖ ስለመኖች ልደት ይከራከር ነበር። በጣም ጠንካራ፣ በጣም አንባሪ፣ በጣም ጎዝ እኔ እሱን በማጣቴ በጣም ነው ቆሰለው ወንጀት በጣም ያዝ ነው በጣም ጠንከረ ግን የኢትዮጵያ ዜንም የኢትዮጵያ ገጠኛ ማህበር ሲያቀው ያለፈ ሰው ቢኖር ዳሬን ብቻ ነው። በጣም በመጽሐፎችም እንደተተረከው ጉዟችሁ እጅግ ፈተና የተሞላ አደገኛ የሆነ ጉዞ ተጉዟችሁ ነው የመን የደረሳችሁት። ከዚያም በኋላ ግን ፈተናችሁ አላቆምም፣ የብዙዎች ፈተናም ነው። እስኪ በመጽሐፉ የሚተረከውን በመጠኑ እንመልከት። ዘላለም መጽሐፎቹን የማንበብ ድል አግኝተህ ከሆነ እግረ መንገድህንም ደግሞ እነሱ ከአዲስ አበባ ተነስተው በድሬዳዋ አድርገው ሲመጡ ጋብዘው እንደነበር አብረን ሂድ ብለው እንደነበር ጠቀስ አድርገህ ነበር። ያንንም ጨምር እስኪያጫወተህ። እሺ፣ አመሰግናለሁ በድጋሚ አሉላ። አዎ፣ መጽሐፉን አንብቤዋለሁኝ። እንግዲህ እንደወጣ አካባቢ ነው ያነበብኩት። በጣም መሳጭ የሆነ ማንኛውም ሰው ያንን መንገድ እንዲያስበው የማያደርግ ምን ያህል መከራ ስቃይ ሰቆቃ የበዛበት የሴት ልጆች መደፈር እንግዲህ በህገወጥ መንገድ ሰዎችን አዘዋዋሪዎች በምን አይነት ሁኔታ ሰዎችን እያጉላሉ እንደሚወስዱ ቁልጭ አድርጎ ተቀመጠበት ነገር ነው። አቲንክ ምናልባት ስሙን በትክክል ባላቅም፣ በሻሹ አደለ ታምራት እዛ ላይ በሚሄዱበት ትንሽ የጀልባ ሞተር የመኪና ሞተር የተገጠመላት ጀልባ ላይ በጣም ብዙ ሰዎች ተሸክሞ መጨረሻ ላይ በክንፍና ክንፍ ዙሪያ ላይ ወይም በጫፍና ከፊት ሆነው የሚቆጣጠሩ ጨርቅ ላይ የተንጠለጠሉ የሕገወጥ አዟሪዎች ወይም አሻጋሪዎች እነዚያ ሰዎች ሴቶችን እየመረጡ ራሳቸው አጠገብ እያስቀመጡ እነዚያን ሰዎች እንደገና ደግሞ ሴቶቹን እየደፈሩ እዛው የሚያስቀምጡ ሲሞቱባቸው እንደገና ደግሞ እዚያ ውስጥ ባህር ውስጥ እየከተቱ የሚያልፉበት ትልቅ ጉዞ ነው። በጣም ከባድ ጉዞ እና ያንን ስታነብ እምባ እየተናነቀ ነው የምታነበው። የሚገርም ነገር ብዙዎቹን ጓደኞች በዚያ ሄደው ያለቁ ልጆች አሉ፣ ባህር ላይ ገብቶ የሞቱ እና እነሱን እያስታወሰኝ ሁሉ ያነበብኩበት አጋጣሚ አለ። እኔ ካነበብኩት በኋላ እንግዲህ ብዙ ሰዎች አንብበውታል። ድምፃዊው ቴዲ አፍሮ ኮርኩም አፍሪካ ብሎ የዘፈነበት ዋነኛ ምክንያቱ እሱ እንደሆነ አውቃለሁኝ እና ኮርኩም አፍሪካን በደንብ አድርገ ብትሰማው ያንን የስደት ህይወትን ነው የሚገልጸው በዚያ ባህር ላይ እንዲት ሰው እንደሚሞት በምን አይነት ሁኔታ ነው የሚሞተው የሚለውን ቁልጭ አድርጎ ያሳየ ነው። ዳኒ አሁንም ሊያበረክትልን የተዘጋጀበት ነገር ነበር። በሚኖርበት ዳኮት አካባቢ እንደዚህ ጥሩ ጥሩ ስራ የሰሩ ሰዎችን የመሸለም የማስታወስ እውቅና የመስጠት አይነት ፕሮግራም ያዘጋጀ ነበር እና ረፍት የሌለው ልጅ ነው። ሰዎችን ከመርዳትና የደረሰባቸውን ችግር የማጉላት ባህሪ ያለው ልጅ ነው እና በጣም የሚደነቅ ነው። እኔ በወቅቱ ከአዋሳ ተደብቄ ከነበረበት ቦታ ወደ ኬንያ ሲሄድ እንግዲህ ተምራትና እሱ ናቸው በብዛት ኮሚኒኬት የሚያደርጉኝ የነበረው። ጉዟችንን እንነጋገር ነበር፣ እንዴት ነው የማን ይቀድማል የማን ይቀድማል፣ ሁሉን ባብራል ነበረ እና እነሱ ወደ የመን ከሄዱ በኋላ ነው እኔ ወደ ኬንያ የገባሁት። የኔ ፈጣን ነበር ማለት ይቻላል። በተለይ እንደገባሁ አካባቢ ብዙ የኢትዮጵያ ነጻ ጋዜጠኞች ማህበር አባላቶችን አገኘሁ። መንገዱን እነሱ ነበሩ የሚያሳዩኝ። ለምሳሌ እንደነ በፍቃዱ ወረዳ የጦማር ጋዜጣ አዘጋጅ የነበረው ስለሽ የሚባል ጋዜጠኛ የነበረ ደሰን የሚል ጋዜጣ ላይ የሚሰራ የነበረ ልጅ፣ ሌሎች ሌሎችንም ያገኟቸው አሉ። እነ ካሳሁን ለማ የሚባሉና እነሱ ነበሩ መንገዱን በሙሉ ረዱን እውነትን አጠቃላይ የኢስት አፍሪካውን ዩኒ ሲ አር ኬንያ ላይ ስለሆነ ያለው ተሰልቱን በጣም የጎላ ነበር። እና የወጣንበት ወቅት ደግሞ የእኛ ጉዳይ በጣም ከፍተኛ ኢሹ ስለነበር ብዙ ጊዜም አልፈጀባቸውም ነበር የእኛን ጉዳይ ለመቀበል። ከዛም በተወሰነ አጭር ርቀት ጊዜ ውስጥ የአኮሞዴሽን ሰጡን። ከአኮሞዴሽን በኋላ ያው ሪሴትልመንት ብለው ነው ቀጥታ በሪሴትልመንቱ መሰረት ወደ ሺካጎ መጣሁኝ። እስከዚያን ጊዜ ድረስ ራሱ ከዳኒ ጋር የነበረን ቁርኝት በጣም የተለየ ነበር። ታምራትም ያውቃል። የእነሱ ጉዳይ በጣም ተበላሽቶባቸው ምንም እንቅስቃሴ ሳይኖረው ሲቀር እኔ ከኢትዮጵያ ኮሚኒቲ አሶሴሽን ኦፍ ሺካጎ ጋር በመሆን የነበሩበትን ችግራቸውን ነግሪያቸው እነሱ በጣም ከፍተኛ ጥረት አደረጉ። ኢሚግሬሽን ሊፈቅድላቸው አልቻለም። ታምራት እንዳለው ዳኒ ለሰው ልጅ ኢነርጂ የሆነ ልጅ ነው። ሀሳብ የማመንጨት ባህሪ ጽፎ ደግሞ ለህብረተሰብ የማሳወቁ እውነት ለመነጋገር እሱና ግሩም ተክለ ሃይማኖት በስደት ላይ እያሉ የስደተኞች ድምፅ ነበሩ እስከወጡበት ድረስ። ያው ግሩም ተክለ ሃይማኖት ወደ ኢትዮጵያ ገባ፣ ዳኒ ወደ አሜሪካ መጣ እና ስደተኞች በእነሱና በነ ነብዩ ሲራክ ነበሩ። በተለይ አረብ ሀገር ላይ ሆነ የመን ላይ ያሉ ስደተኞች ድምፃቸው የሚሰማው የነበረው ይህን ያህል ከራሳቸው አልፈው የቆሙ ሰዎች ነበሩና፣ ዳኒ ይህንን ባህሪውን ሁላችንም የምንወድለት ነው። ሁላችንም የምናደንቀው ነው። ዘላለም መጽሐፉ ላይ የተነሱትን አንኳር ጭብጦች ያነሳሀው ሲሆን በሚል ርዕስ በአማርኛ የጻፈው ትርጓሜው በብራይስጤኛ ግንቦት ማለት እንደሆነ እዛው መጽሐፉ ላይ ይናገራል። ግን ደግሞ ሌላ መጽሐፍ ተመልክቻለው፣ ወደ እንግሊዝኛ ተተርጉሞ ይመስለኛል። እኔ ዋና ቅጂውን የማየት ዕድል አላገኘ ሆኝም፣ አሁንም ማዞን ላይ የሚገኝ ነው። ጆርኒ ቱ ሰ ሰሃራ ዴዘርት ኤንድ ሬድ ሲ ይላል ይሄው መጽሐፍ ሲዋን ነው የተተረጎመው። ወደ እንግሊዝኛ ከሆነስ ማን ተረጎመው? ሲዋን ነው ራሱ ነው የተረጎመው። ከዛ በኋላ አርትኦቱን የህትመት ድርጅት ውስጥ ያሉ ነጮች ናቸው አርትኦቱን በደንብ የሰሩለት። ተመሳሳይ ነው። ሲዋን ነው ራሱ። ግን በተወሰነ መልኩ የተወሰነ ፖርሽን ላይ ሁለት ሶስት ምዕራፎች አዳዲስ የገቡበት አለው እዛ ላይ ግን ሁለቱም መጽሐፎች አንድ ቅጽ ይዘው የወጡ ናቸው። ለውጭ ዜጎች ለማሳወቅ ያደረገበት እንትን ነው። እንደ ህልሙማ ቢሆን ኖሮ የዳኒ ህልም ሲዋንን በእውነተኛ ታሪክ ላይ የተመሰረተ እስከሆነ ድረስ በሙቪ ደረጃ ነጮቹ መጽሐፉን አግኝተውለት እንዲሰሩለት ሁሉ የሚመኝ ልጅ ነበር እና ለዚያም ነው ትልቁ ትግሉ የነበረው እኔ ባከፍሉ እንኳን ይሄንን ታሪክ ሰርተውት በዓለም ላይ ቢታወቅ ደስ ይለኛል ብሎ የሚልጅ ነበረ። ታምራት፣ ወደ አንተ ልመለስ። በተስ በኩል በመጽሐፉ ሲዋን ስለተነሱ ታሪኮች ምን ትለናለህ? በጋራ ያደረጋችሁትን አደገኛ ጉዞ ተርክሃል። ያው ጉዟችሁ ነው በዚህ መጽሐፍ የሚነሳውና ምን ይመስል ነበር? እንዴት ተጠነሰሰ? ያ መጽሐፍ በምን መልኩ በኋላ በዚህ ደረጃ ዳንኤል ሊያዘጋጀው በቃ ኋላ በትርጉም የተሰራውንም ስራ የምታውቀው ካለ እሱንም ጨምረህ የምን ከገባን በኋላ እያንዳንዱን ነገር ይጽፋል። እንደዚህ ነገር ተደርጎ እናወራለን። እንደዚህ እሱ መጽሐፍ ብቻ በጣም ሰውን ይጽፋል፣ ይቀምጣል። በጣም ጎበዝ ነው። አሜሪካን ስገባ አለም ነበረና፣ እና ከማድረገው በፊት ምንም ስክረት የሚናገረው ዩናይትድ ኔሽንን ዩንሲያርስ ያሸነፈ ብቸኛ ልጅ እሱ ነው። ጉራማ የሚባል ጋዜጣ የመን እናሳትን ነበርና እያንዳንዱ ልክም በአማርኛ የተረጎመ ስ የኢትዮጵያ ስደተኞችን ያነቃቃ ስለነበረ አይወዱት ነበረ። ዩንስቻር እና በጣም በተጋርሱበት ነበረ በኬዙ በምኑም ይህንን ብቻ ናቸው። በኋላ የመን ታይምስ ላይ አንድ ታሪክ ወጣ። የዘጠኝ አመት ልጅ አንድ የመናዊ ያው ችግር ሲደርስበት በመቶ ሀምሳ ዶላር ልጆ ይሸጣል እና ይህንን በጉራማ ጋዜጣ ያሳትማል። ይህንን ሲያሳትም አማርኛ ተናጋሪዎች ዘመኖች ይህን ቻለቡ ሀገራችንን አስሰደበ ብለው እንገድለዋለን ብለው ፎክረው በጣም ሲቀቃ ውስጥ ነበርና በወቅቱ ዘመን ታይምስ ዋና አዘጋጅ ነበረችው ስሟን ለጊዜው ረስቼዋለሁ። እሷ ደንግጣ ራስን ጠብቅ፣ አጉልቦት አትሆን ምናምን ብላ መከረችው። ከዛ እሷ ሪፖርት ለዊዛ ቦርደር ፈረንሳይ ያለው ሪፖርት አደረገች። በወቅቱ እነሱ ደንግጠው ስለነበረ ጀኔብ እና አሜሪካን መጥተው ሪፖርት አደረጉ። ግዴ በአስቸኳይ ከሀገር እንዲወጡ ሲባል ለእኔ ተክለው እሱን ከለከሉት። እዛ ያሉት ይህ የሚሰሩ እሱ ይታገላቸው ስለነበረ እያንዳንዱ ስደተኛ ኢራቂ አረቦቹ ይወጣሉ፣ ስደተኛ እያስነሳብን ነው ብለው በጣም ጠምደወት ነበር እና በዚህ ወቅት ሲመጣልን ድር ለሁለታችን ሌላ የፈቅደው እሱን አቆዩት። በዚህ ምክንያት ብቻውን ሲያልፉ አድርጎ ታግሎ አሸንፋቸው ነው የደረገው። በጣም ጎበዝ ለኢትዮጵያን ታሱ የመላሉ ሴቶች ታላቅ ታጋይ ነበረ። የሚደርስባቸውን ሪፖርት ያደርግ ነበር፣ ይናገር ነበር። በቃ የመ ከአባራ ያልቀጥሎ የመን ውስጥ እንቅስቃሴ የፈጠረ ልጅ ቢኖር ዳንኤል በጣም ጎበዝ፣ በጣም ጠንካራ። እዚህም መጥተው የመላሉች ከዛ እንዲወጡ እያንዳንዱ እርዳታ በጽሁፍ በገንዘብ በተለያዩ የተገዛቸው ነበረ። አሁን እንኳ እንዲህ ታሞ ኢትዮጵያ ላለው ጉሩም የተለያዩ ጓደኞቹ የተለያዩ ሞታላሉ እርዳታ ይሰጣል። ብር ካለው ብር ላይ ለምን እንዳይ እንዲህ ታደርጋለህ ትጎዳለህ። ተካፍለን የምኖር በጣም ጥሩ በጣም ነሱ። አንዳንድ ጊዜ እኔ እንባይም ትን ይለኛል። ስለዚህ የዳሌል ነገር እንዲበቀላል የሚነገር ነገር አይደለም፣ ግን ሳይታወቅ መሞቱ ብቻ ነው የሚያሳዝነው ከሳምንት ነግሮ የነበረ ይህ ነገር በቃ ጠንክሬ ምናምን ከዛ ስልኩን ብደውል ብደውል ሲያነሳድኝ ደንግጬ እኔ በጣም ሀብታሙ ቬጋስ ያለው ጓደኞች ነው። ጽፎ ሲያዩት በጣም ጠንካራ እኛ በችግር ላይ በነበርንበት ጊዜ ጋሽ ዳሽክት ሙላት፣ ድረስ ከበደ ነብሱን ይማረው፣ ታሙ አሰፋ፣ ቬጋስ ያለው እነህ ናቸው። በጠን የኛን ትግል ውጤት እንዲያገኝ በማድረጋቸው አመሰግናለው። እሱም ሁል ጊዜ ያመሰግናቸው ነበረ። ግን ሳይደላ በሞቱ በጣም ያዘኛል። ዳንኤል በጣም ጠንካራ በጣም ጎበዝ ሰው ነበር። ዘላለም ወደ አንተ ልመለስ ነው። የዛሬ ሁለት ወር ግድም ዳንኤል ወደ ሆስፒታል ሳይገባ በፊት አግኝቼው ነበር ብለኛል። ከሁለት ሺህ አስራ ሰባት አንስቶም በአውሮፓውያኑ አቆጣጠር ኩላሊትመም ከገጠመው በኋላ ጤና የምታወኩ ብዙ እንዳላሰራው በህመም እንደቆየ ይገልጸሃል። በምን አይነት ሁኔታ ውስጥ ነበረ? መጨረሻዎቹን ሳምንታትና ቀናት የታመመባቸውን ረዘም ያሉ አመታት ምን ይመስሉ ነበር? በምን አይነት ሁኔታ ውስጥ ነበረ? ዳንኤል እንግዲህ ዳኒ ከ2017 ገደማ ላይ ነው ከሲያትል የሰሜን አሜሪካ ስፖርት ፌዴሬሽን የሚያዘጋጀው እግር ኳስ ደርሰን ከተመለስን በኋላ ነው። በእርግጥ እዚያ ነው የነገረኝ። የሆነ ህመም ስሜት ታለኝ ግን ገና አላወቁትም የሚል አይነት ነገር ነው የመጀመሪያው የነገረኝ የነበረው ከዚያ በኋላ ግን የዲያሊስስ በሽተኛ እንደሆነ እና ኩላሊት እጥበት እንደሚያደርግ ነገረኝ። ከታመመን በኋላ ቀደምን ጊዜ እንደነገርኩ ስራ ካቆመ ጊዜ ጀምሮ ለብዙ ጋዜጠኞች ህይወት ላይ የደረሰ ልጅ ነው። ከሚያገኛት አንድ ሺህ ብር ከማትሞላ ብር ላይ ቆንጥሮ የሚሰጥ ሰው ነው። የዛሬ ወራ አካባቢ ነው ተደዋወን። በጣም ለረጅም ሰዓት ነው ስናወራ የነበረው። ስለ ኢትዮጵያ ነጻ ጋዜጠኞች ማህበር እንዴት አድርገን እንመልሰው? ምን አይነት ህብረት ነው መኖር ያለበት? ተበታትነን መቅረት አለብን ወይ? በጋሽ ክፍሌ ሙላት የሚመራውን ነጻ ጋዜጠኞች ማህበር እንዴት አድርገን አመራሩ ኢትዮጵያ ውስጥ ሆኖ በዓለም አቀፍ ደረጃ ደግሞ የስምን እውቅና እንዲኖረው ምን ማድረግ አለብን የሚሉ ነገሮችን ተወያየን። ከዛ የተወሰኑ ሰዎች ጋር እነዚህ እነዚህ እነዚህ እንድታወራቸው እኮ ጥሩ አይዲያ ያላቸው ከእነሱ ጋር ሆነህ አንተ ብትሰራ የተሻለ ነገር አለ በሚል ሀሳብ ሰጠኝ። በመጨረሻም ላይ ስንለያይ ዘላለም ያው ታውቃለህ አይደለ ጽፌሻለሁ ግሩፓችን ላይ በዚህ ሁለት ቀን ውስጥ የኩላሊት ንቅለ ተከላ ላደርግ ሆስፒታል እገባለሁ አደራችሁን ጸልዩልኝ፣ አለ። የመጨረሻ ቃሉ የነበረችው ማለት ነው። እና በማለፉ በጣም ልባችን ተሰብሯል። በጣም አዝነናል። ለቤተሰቦቹ፣ ለወዳጆቹ፣ ለጓደኞቹ በሙሉ መጽናናትን እንመኛለን። በዚህ ሁኔታ ማለፉ በጣም ከባድ ነው። እንደው ምናልባት ካላረዘምኩት፣ በተለይ ዳኮታ ለሚኖሩ የኢትዮጵያ ኮሚኒቲ አባላቶች እና ያችን አንድ ወር ሙሉ በሆስፒታል በነበረበት ሰዓት ጠዋትም ቀንም ሌሊትም እየተፈራረቁ ኢትዮጵያኖችም ሶማሌዎችም ሲያሳክሙ የነበሩ ሲጠብቁ የነበሩ ሰዎችን በቃ አስከሬኑንም ለኢትዮጵያ ለመሸኘት ርብርብ ያደረጉትንም ሳላመሰግን ማለፍ አልፈልግም። አይሲ ውስጥ በነበረበት ሰዓት የነገረችኝ ሴት ሶማሌ ነች። አይሲ ውስጥ ነው እና ሊያናግርህ አይችልም፣ ጸልይለት ብላ ነው እሷም እንትን ያለችኝ የብዙዎችን ሕይወት የቀጠፈውን አደገኛውን የባህርና የበረሃ ጉዞ ምናልባት በዛ መንገድ ለሚያልፉ ሌሎች በሚረዳ መንገድ ጭምር የራሳችሁን የስደት ጉዞ የተ ያደረኩ መጽሐፎች የጻፈ በስደትም ሆኖ እሱም መሰል በተለያዩ አካባቢ ያሉ ስደተኞችን ስደተኛ ጋዜጠኞችን ሲረዳ የቆየ መሆኑን የመሰከራችሁለትን በቅርቡ ከዚህ ዓለም በሞት የተለየን ጋዜጠኛና ደራሲ ዳንኤል ገዛኸኝን ለማስታወስ በተሰናዳ ዝግጅት ነው ያገኘኋችሁ። ዘላለም ገብሬ፣ ታምራት ሰርቤሳ የቅርብ ወዳጆቹ ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። እኛም ከልብ እናመሰግናለን። አሉላ ወንድማችንን፣ ጓደኛችንን፣ የሙያ ጋራችንን እንድናስታውሰው፣ እንድናስበው እና ለሌሎች የሰራውን ስራ፣ የሲዋንን መጽሐፍም ሆነ በጆኒ ቱዴ የሚለውንም መጽሐፍ እንደዚሁም ለሌሎች እንዲደርስ ያደረገ ታላቅ ጋዜጠኛ ጓደኛችንን፣ ወንድማችንን እንድናስታውሰው ስላደረከን ከልብ እናመሰግናለን። ለዳንኤል ቤተሰቦች እና ወዳጆች መጽናናትን እንመኛለን ቆንጅት የመን በነበረበት ወቅት በጓደኞቹ እንደተነገረው ዳንኤልን ጋዜጠኞች ጓደኞችንም ሆነ በስደት ላይ ያሉ ሌሎች ወገኖቹን በመወከል የመን ውስጥ ከመንግስታቱ ድርጅት የስደተኞች ኮሚሽን ጋር ያደርግ እንደነበረው ሁሉ አደባባይ ወጥቶም በመናገር እናውቀዋለን በጊዜው የገጠሟቸውን ችግሮች እየወጣ ሲናገር እናስታውሰዋለንና። ዳንኤልና እሱን የመሰሉ ብዙዎች ያለፉበትን መከራ ጥሩ አድርጎ በመጽሐፉ ተመዝግቦ እንዲቀመጥ አድርጓል። በየመንና በሊቢያ በመንገላታት ላይ የነበሩ ኢትዮጵያውያን የሚመለከቱ ዘገባዎች በፕሮግራሞቻችን ደጋግመን ስናቀርብ ብዙዎቹን አነጋግርሻል፣ ቆንጅት፣ አብረን አነጋግረናል፣ ትዝ ይለኛል። አሉላ፣ ቀደም ሲል ስለ ዜና ረፍቱም ስታወራኝ ደጋግመን እንዳነጋገርነው ነው። መጽሐፉን የማንበብ ድል ግን አላገኘሁም ነበር። እንግዲህ አሁን አድማጮችም ሁላችንም ልናነበው የሚገባ መጽሐፍ ይመስላል። ሲዋንም ለጀርኒ ውዴትም እንደዚሁ ትክክል ቆንጭት ለእንግሊዘኛ አንባቢዎቹ ቅርብ ለማድረግ አንዳንድ ታሪኮች በአማርኛ ብቻ ይጻፉና ከአማርኛው አንባቢ ውጭ አይደርሱም። ግን የዓለም አቀፍ ችግር ነው። የእንግሊዝኛው ቅርብ ጊዜ ወጣ ነው። እኔም የእንግሊዘኛውን ቅጂ አላየሁኝም። የአማርኛውን ነው እንዳልሹ። የስደተኞች ጉዳይ ስደት አሁንም አላቆመም እና ብዙዎች ሊያነቡት የሚገባ ይመስለኛል። የሚያልፉበትን ሕይወት በገዛ ተሞክሮ የሚያሳይ ታሪክ ነው የጻፈው። በዚሁ እናበቃለን እናበቃለን። ለቤተሰቡ ለዘመድ ወዳጆቹ ለሙያ ባልደረቦቹ ሁሉ መጽናናትን እንመኛለን አሉ። የሚያሳዝን ነገር ነው በጣም። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ የምታደርሱንን አስተያየቶች እናስተናግዳለን። ቀደም ብላችሁ በሰማችሁት የዳንኤል ገዛህኝ ህይወትና ስራ በተዘከረበትም ስደትን የሚመለከቱ በየግላችሁ የምትነጋገሩባቸውን በፕሮግራሙ የተንጸባረቁ ሀሳቦችን ታደርሱን ትችላላችሁ። ከዚያ ቀደም ብሎ በቀረበውም ከመደነጋገር መነጋገር የሚለው ከግለሰብ ጀምሮ ቤተሰብና ሀገራዊ ጉዳዮች ላይ የሚነሱ ርዕሶች ላይ ዛሬ የደረሱትንም ችግሮች መነጋገርን አስፈላጊነት የአለመኖሩ የፈጠረው መሆኑን ነው ባለሙያችን የጠቆሙት። ቆንጅት እንግዲህ ጋባዥ ርዕሶች ይመስሉኛልና አድማጮቻችንን ማበረታታት ይኖርብን ይመስለኛል። ልክ ነው። በኢሜይልም በፌስቡክ ገጽም እንደዚሁ አሴቶቻቸውን መስጠት ይችላሉ። ዳንኤል ገዛሀኝ ጋዜጠኛ ስደተኞች ስቃይ ጎልቶ እንዲታወቅ ስላደረገው ጥረት የምታውቁ ሌሎች በሱ ጥረት ተጠቃሚ ሆኛለሁ የምትሉ በሁሉም መልኩ የምታውቁትም አስተያየቶቻችሁን እንድትሰነዝሩ እንጋብዛለን ለምሽቱ ያልነውን ታዲያ በዚሁ መቋጨታችን ነው አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ በ25ና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታየና አሉላ ከበደናል። ለአሁኑ በዚሁ ተሰናበትን። ሰላም በደህና።